ሁለተኛው የህዳሴው ግድብ ሙሌት ፈተናዎችን ተቋቁሞ መጠናቀቁ ኢትዮጵያ ለተጽዕኖዎች የማትንበረከክ አገር መሆኗን ያሳየ ነው ሲሉ ቪኦኤ ያነጋገራቸው ምሁራን ተናገሩ። የህዳሴ ግድብ ሁለተኛ ዙር የውሃ ሙሌት የምስራቅ አፍሪካን ዲፕሎማሲና ፖለቲካም የቀየረ ነው ሲሉ ገልጠዋል። በቀጣይ የአባይ ግድብ ዲፕሎማሲ ከዘመቻ አልፎ ማተኮር ያለበት በአፍሪካ ህጉር በቻይናና በሩሲያ አገር መንግስታት ላይ እንደሆነም አሳስበዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ አለው። ለቪኦኤ አስተያየት የሰጡ በሐዋሳ ዩኒቨርሲቲ የጋዜጠኝነትና የተግባቦት ትምህርት ክፍል ረዳት ፕሮፌሰርና በዩኒቨርሲቲው የልማትና ፖሊሲ ጥናት ተመራማሪው ዶክተር መልሶ ደጀኔም ሙሌቱ የኢትዮጵያን የፖለቲካ አቅም ያጎለበት ነው ብሏል። ለኢትዮጵያ ብቻ ሳይሆን የምስራቅ አፍሪካን የፖለቲካና የዲፕሎማሲ አካሄድ ከዚህ በኋላ የቀየረ ማርሽ ቀያሪ አይነት ሁነት ያየንበት በእኛ እድሜ የዚህ ታሪክ አካል የሆንንበት በጣም ለኢትዮጵያውያን ጥሩ አጋጣሚ ነው ብዬ ነው ማስበው። ኢትዮጵያ ብዙ አሻጥሮችን ብዙ ሴራዎችን አልፋ በራሷ ሕዝብ ፋይናንስ፣ እያንዳንዱ የኢትዮጵያዊ ላብ እና ጥሪት ዛሬ ትልቅ የሆነ ታሪካዊ ፕሮጀክትና አሻራ ማኖር ይችላለች። በኢኮኖሚውም ዘርፍ የመደራደር አቅሟን በአፍሪካ ደረጃም ሆነ በዓለም ደረጃ አንድ ወደ ላይ ከፍ ያደረገ ሁነት ስለሆነ ታላቅ ትርጉም የሚሰጠው አጋጣሚ ነው ብዬ ነው ማስበው። ዶክተር መልሰው የተሰማቸውም ስሜት አጋር ትሆናል። የሚገርምህ ነገር ማታ ሊሳካ ይችላል የሚሉ ጭምጭምታዎች ስለነበሩ ከእኩለ ሌሊት አልፌ ከምሽቱ ሰባት ተኩል ድረስ በእኛ ሰዓት ላይቫይቼ ሰበር ዜናውና አድምጭ ለመተኛት ስጠብቀው የነበረ አጋጣሚ ነው እንዳንድ ኢትዮጵያ እና ይህንን ጉዳይ በነገራችን ላይ ከመሰረት መጣሉ ጀምሮ እስከ ዛሬ ድረስ እለት እለት እንደሚከታተል አንድ ኢትዮጵያዊ በጣም በከፍተኛ ጉጉት የጠበቅኩትና እጅግ ከፍተኛ ደስታን የፈጠረብኝ አጋጣሚ ነው። የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁሩ አቶ ዳያሞ ዳሌ ደግሞ በፈተናዎች የታጀበ ስኬት ነው ሲሉ ተናግረዋል። የሚዲያም ከመከታተልም ይሁን ከሙያም አንጻር የአባይ ግድብ በጣም ሲሪየስ አድርገን ነው ምንከታተለው ምንከታተለው እና በተለይ ዘንድሮ ደግሞ የነበረብን ፈተና በጣም ከባድ ነበረ። ግድቡ በሚካሄድበት አካባቢ የነበረው ረብሽን ግብጽና ሱዳን ዛቻ፣ ጭንቀት የሚፈጥር ነገር ነበር እና በዚህ ሁሉ መሀል ተሳክቶ መሞላቱ በጣም ነው ደስታ የሰጠን። አንዳንዴ ከገመት ነው በላይ ነው። የሁለተኛ ዙር የውሃ ሙሌት ትርጉሙ ከፍ ያለ ነው ብሏል አቶ ዳየሞም። ኢትዮጵያን በዚህ ሁለት ሶስት ዓመት በተለይ ሁለት ዓመት ወዲህ የምዕራባውያኑ ኢትዮጵያ ላይ ያላቸው አቋም በጣም የሚያበሳጭ ነገር ነው። በጣም የሚያበሳጭ ነው። ፊት ለፊት ኢትዮጵያ ላይ ጥላቻ አለ። በዚህ መካከል ይህን ሁሉ ፈተና በተለይ ሳይኮሎጂካል ጦርነት ነው ብዬ ነው የማስበው። ይህን ሁሉ ተቋቁመን በኢትዮጵያዊነት ቆመን ይህንን መፈጸም መቻላችን ኢትዮጵያ ልትቀጥል የምትችል ሀገር መሆኑን ማትንበረከክ፣ ማለ መሆኑን ብቻ ሳይሆን የኢትዮጵያ ሕዝብ ይሄ ሁሉ ብዙሀነቱ እያለ መቋቋም የሚችል መሆኑን እልህ ውስጥ ከገባ ደግሞ ብዙ መስራት የሚችል መሆኑን ወደፊትም ይሄ እልህ በገፋው ቁጥር የበለጠ መከራን ችሎ የጀመረውን ነገር መፈጸም እንደሚችል ያሳየ ነው ብዬ በኢትዮጵያዊነት በጣም የመተማመን ስሜት የሚፈጥር አድርጌ ነው የሚወስደው። ዶክተር መልሶ ደግሞ የህዳሴ ግድብ ሁለተኛው ሙሌት ሌላ ትርጉም አለው ነው የሚሉት። በነገራችን ላይ የህዳሴው ግድብ ለእኔ ውሃ ብቻ አይደለም ውሃ ብቻ ሳይሆን የተገደበው ዛሬ ኢትዮጵያ ላይ ሲጎነጎኑ የነበሩ የሴራ ፖለቲካዎች በሙሉ የተገደቡበት ኢትዮጵያ ላይ ሲደረጉ የነበሩ አላግባብና ኢፍትሐዊ የሆኑ ጫናዎች በሙሉ ወደ ኋላ ሚሰበሰቡበት ከዚህ በኋላ ኢትዮጵያውያን ላይ በዚህ መንገድ ብትዘጋባቸውና ብትደፍንባቸው በራሳቸው መንገድ የራሳቸውን ልማት እና የራሳቸውን መጻኢ እድል የሚተልሙበት አቅም ያላቸው ህዝቦች እንደሆኑ ያሳዩበት ነው። ለታችኛው የተፋሰስ ሀገራትና ለአረብ ሊግ እውነትና ፍትሕን ያሳየንበት ነው ብለዋል። አንደኛው ነገር የኢትዮጵያንና የኢትዮጵያ ሕዝብን መቻል ነው። በብዙ ስንክሳሮች፣ በብዙ መሰናክሎች ውስጥ አልፈን፣ ብዙ ጫናዎችን ተቋቁመን፣ ሀቅና ሀቅን ብቻ ስለያዝን ያሳካ ነው። እውነት ያለው ያስብበት እንደሚደርስ ፍትሕን እንደሚያሳካ ያሳየንበት አንድ መልክት የደረሳቸው ይመስለኛል። ሁለተኛ ነገር ደግሞ የታችኛው የተፋሰስ ሀገራትና አንዳንድ መረጃውን በውሉ ሳይዙ ከነሱ ጋር በጋራ የቆሙ የአረብ ሀገራት በተለይ የአረብ ሊግን የተሳሳተ የዲፕሎማሲ ውጤት ዛሬ ያዩበት ይመስለኛል። ምክንያቱም እንደታዘብከው ክቡር ሚኒስትሩም እንደገለጹት ውሃው ከሞላ በኋላ ውሃው ያለመቋረጥ እየፈሰሰ ነበር እንደታዘብ ነው እና የውሃውን ፍሰት የሚያቆም የሚደፍን ወዘተርፈ እየተባለ የተለያየ የሐሰት ፕሮፓጋንዳና የሴራ ፖለቲካ የከሸፈበት፣ አሀ እውነታው ይሄ ነው እንዴ የሚሉበት እና ምናልባትም ደግሞ የሚያስተውሉ ሁሉ ወደ ቀልባቸው የሚመለሱበት ይመስለኛል። ሁለተኛውን ዙር ሙሌት በተመለከተ የግብጽና ሌሎች የአረብ ሀገራት እንዲሁም የታችኛው ተፋሰስ ሀገራት ምላሽ ምን ሊሆን ይችላል? የተባሉት የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁሩ አቶ ዳየሞ ይህንን ብለዋል። መፎከሩን ይቀጥላሉ። ሁለተኛ የአገር ውስጥ ግጭት መቀስቀሱን ይቀጥላሉ። አሁን ደግሞ ይህን ለማጣጣልም ሙከራ አለ። ብዙ ውሃ አልያዙም። ስለዚህ ብለው የነበረው እኮ አስራ ሶስት ነጥብ አምስት ቢሊዮን ኪቢክ ሜትር ነው። አሁን ቁጥሩን አልገለጹም። ስለዚህ ከሶስት በላይ አልያዙም። ትንሽ ነው የያዙት እያሉ ያው ለህዝባቸውም የህዝባቸውንም ስሜት በፍጹም እኛ በህይወት እያለን አይሞላም ብለው ስለነበር ያንንም ለማቀዝቀዝ በሌላ በኩልም የኢትዮጵያን ድልም ለማጣጣል ያው በፕሮፓጋንዳው በዛ መልክ ይሞክራሉ ግን ኢትዮጵያ ላይ ማዕቀብ ለማስጣል አሁንም ይሄዳሉ ዶክተር መልሰው ደግሞ የዓለም አቀፍ ማህበረሰቦች በድጋሚ ስለ አባይ ግድብ ያልተረዷቸውን ጉዳዮች በደንብ እንዲረዱ የሚያደርግ አጋጣሚ ነው ሲሉ ተናግሯል። የጸጥታው ምክር ቤትን የመጨረሻውን ሁነት ካየ ስብሰባው ላይ የኢትዮጵያን እውነት ገዝተው ነው የተለዩት። አሁን ደግሞ ያንን በመርህ ላይ የተገነዘቡትን እውነት ግዘፍ ነስቶ መሬት ላይ የሚያዩበት በጣም ሀቀኛ አጋጣሚ ይመስለኛል። የአባይ ወንዝ ዲፕሎማሲ በሁለት ጉዳዮች ላይ ማነጻጸር አለበት ያልሱ ደግሞ አቶ ዳያ ሙዳሌ ናቸው። አንደኛው አፍሪካ ላይ ነው። ከአፍሪካ ላይ ከአሁን በኋላ ግብፅና ሱዳን የሚያነሱት ከግድቡ አንጻር የሚያነሱት ጉዳይ ባይንዲንግ ወይም አስገዳጅ የሆነ ውል እንፈራረም የሚለው ነገር ወደ አፍሪካዊ ደረጃ ማለት ናይል ቤዝን ኢኒሽቲቭ ጋር ይመለሱ የድሮ ክፍፍል፣ አሁን ያለው ድርሻችን የሚሉት ነገር አያዋጣም። በትብብር ላይ የተመሰረተ የናይል የሙሉ የቤዚን አስተዳደር እንዲኖር ናይል ቤዚን ኢኒሽቲቭ አለ። በዛ ላይ ኮምፕሬንሲቭ ፍሬምወርክ አግሪመንት የሚባለው ይሄንን የነሱን ውል ለመተካት የሚችል ሁሉም ሀገሮች የሚስማሙበት ረቂቅ እምቢ ብሎ ረግጦ ነው የወጡት። ስለዚህ ወደዚያ መመለስ አለባቸው የሚል አቋም እንዲመጣ አፍሪካ ላይ ነው ማተኮር ያለብን። ሁለተኛው ቻይናና ራሽያ ላይ ማተኮር ይፈልጋል። የተግባቦትና የጋጽኘት እንዲሁም የልማትና ፖሊሲ ጥናት ተመራማሪው ዶክተር መልሰው ደጀለም ይህንን ብለዋል። የኢትዮጵያ መንግስትም ሆነ የኢትዮጵያ ዲፕሎማቶች የኢትዮጵያ ህዝቦች አንድን ስራ ስንሰራ የዘመቻ ብቻ መሆን የለበትም ብዬ ነው ማስበው የአባይ ዲፕሎማሲ በነገራችን ላይ የእኛን ዲፕሎማሲ አንድ ምዕራፍ ወደ ላይ ከፍ ያደረገ ነው። ባደረግነው ጥረት አፍሪካን ጭምር አሸናፊ ያደረግንበት ነው። ለመጀመሪያ ጊዜ የአፍሪካ የልማት ትልቅ ጉዳዮች አፍሪካ ምህዳር ላይና አፍሪካ ህብረት ላይ እንዲታዩ አፍሪካውያን በራሳቸው የራሳቸውን መጻይ እድል የሚወስኑ የራሳቸውን ልማት መተለም የሚችሉ መሆናቸውን ያሳየንበት ዲፕሎማሲ ነው። ይሄ አይነቱ ዲፕሎማሲ በተለያዩ ዘርፎች መቀጠል አለበት ብዬ አስባለሁ። ሀገሪቱን ለማረጋጋትና የጨባጫሪዎችን ጉሰማዎችን ለመመከት የሚያስችል የመከላከያ ኃይልና የአገር ደህንነቱን ማጠናከር እንደሚገባም አቶ ደየሞ ተናግሯል። ሚሊተሪ በጣም በጣም ማሰልጠን ያለብን። ሁለተኛ ያው የእኛ ሚሊተሪ የሃርድዌር ኢኩፕመንት በብዛት ከምስራቅ ነው፣ ድሮ ከነ ራሽያ የሚመጣ ስለሆነ በመሳሪያው በኩል ምንም አይቸግረንም። ወታደራዊ ብቃትን በጣም መጨመር ያስፈልጋል። ከወታደራዊ ብቃት ጎን ለጎን ደግሞ የደህንነት ብቃት ነው። የደህንነት ኢንቴሊጀንስ አስተማማኝ አይመስልም። አሁን ወታደር ችግር የለብንም እኛ የደህንነት ያው ሽግግር ላይ ያለ መንግስት በመሆኑ አሁን ተቃዋሚ ሆኖ የወጣው ኃይል ፊት የነበረው መዋቅር ደህንነቱን ይጎዳዋል የሚል ነገር አለኝ። የኢትዮጵያ የውሃ የመስኖና ኢነርጂ ሚኒስትር ኢንጂነር ስለሺ በቀለን ከስፍራ ሆነው ባስተላለፉት መልእክት የሁለተኛው ዙር የህዳሴ ግድብ ውሃ ሙሌት ተገባዶ ውሃው በግድቡ አናት ላይ መፍሰስ መጀመሩን መናገራቸው ተዘግቧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ ሐዋሳም ዮናታንን ለዘገባው እናመሰግናለን። አድማጮች የህዳሴ ግድብን ሁለተኛ ሙሌት መጠናቀቅን በተመለከተ ከካርቱም እና ከካይሮ የሚሰሙ ምላሾችን ለማግኘት ጥረት እያደረግን ነው። እንዳገኘን ይዘን እንመለሳለን።